መንግስት ለድርድር ብሔራዊ መግባባትና የጋራ መፍትሄ ለማምጣት ዝግጁ መሆን እንደሚገባው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አሳሰበ። ወሳኝ በሆኑ ልዩነቶች ላይ ለመደራደርም የመፍትሄ ሀሳብ የያዘ አማራጭ ሰጥቷል። ሀሳቡም ለጠቅላይ ሚኒስትር አብይ አህመድ እንደቀረበ አስታውቋል። መለስካቸው አመሀ ዝርዝር አለው። ለጠቅላይ ሚኒስትሩ ጽህፈት ቤት ተልኳል የተባለው የመድረክ የመፍትሄ ሀሳቦች ሰነድ ርዕሱ ከገባንበት ፖለቲካዊና ህገ መንግስታዊ ቀውስ ለመውጣት የቀረበ አማራጭ የመፍትሄ ሀሳብ ይላል። ሰነዱ በሀገሪቱ ታሪክ ወደኋላ ተመልሶ ጥቂት ካተተ በኋላ በየትኛውም የፖለቲካ ስርዓት ለዘላቂ ሰላም፣ መረጋጋትና ልማት ከአንድ ወገን ብቻ የተደረጉ ድርጊቶች ናቸው ያላቸው ሁሉ ፍሬ እንዳላስገኙ ያስረዳል። ሰላምና ልማት ሊመጡ የሚችሉት ህዝብ በነጻ ፈቃዱ በመረጣቸው የፖለቲካ ኃይሎች ብቻ እንደሆነም ያስገነዝብና በኢትዮጵያ ዛሬ የተደረሰበት ይህንን የኖረ ችግር በአስተማማኝ ሁኔታ እንዴት መፍታት ይቻላል በሚል ወሳኝ ምዕራፍ ላይ ነው ይላል። የመድረኩ ወቅታዊ መሪ ፕሮፌሰር መረራ ጉዲና በምርጫው መራዘምም ሆነ የኮቪድ-19ን ጥቃት በአንድነት በመመከት ረገድ መድረክ ከመንግሥት ጋር ምንም አይነት ልዩነት የለውም ብለዋል። ልዩነቱ ወደ ምርጫው እንዴት እንሄድ በሚለው ብቻ እንደሆነም ክርክራቸውን ያቀርባሉ። ያለው መንግሥት አንዱ አካል የሆነው ምክር ቤት የሚተረጎመው ሕግ ስህተት ሊኖረው ይችላል ሲሉም ጠቁመዋል። የራሳቸውን ህልውና ላይ ራሳቸው ዳኛ ሆነው ደግሞ ሊቀርቡ ነው። ይሄ መሰረታዊ የሆነ የሕግ መርሆን ይጥሳል። ኮንፍሊክት ኦፍ ኢንተረስት የሚባል በራሴ ጉዳይ ላይ ዳኛ አትሆንም። በራሴ ጉዳይ ላይ ጊዜም ያውም ጊዜያቸው እያለቀ አስተርጓሚ ከሆኑ የጥቅም ግጭት የሚባል የህግ መርሆን የሚጥስ ነገር ያመጣል በራሳቸው ጉዳይ ራሳቸው ሊተረጉሙ ነው ከዛ በኋላ ደግሞ ምንድን ነው ትርጉም የሚጠይቀው አከራካሪ የሆነ አሻሚ የሆነ አንቀጽ ሲፈጠር ነው ምንም አሻሚ የሆነ ምንም አከራካሪ የሆነ አንቀጽ የለውም ስለዚህ አንድ ፓርቲ ስልጣኑን ለማራዘም ሲፈልግ አራት አማራጭ ሶስት አማራጭ ምን አማራጭ ብሎ እኛችን ጭቃ የለም። ዋና ጉዳይ ህገ መንግስቱ ውስጥ አንቀጽ አሻሽለ ስልጣን ላይ ለመቆየት ብዙ የአፍሪካ ዲክቴተሮች የተጠቀሙበት መንገድ ነው። ዲክታተሮች እንደገና ራሳቸውን እየለወጡ በፈለጉ መንገድ እያስተረጎሙ ህገ መንግስት ውጪ የሚሰሩት አሰራር በሀገራችን ላይ እዳ ሊያመጣ ነው። ስለዚህ ሁሉም ባለድርሻ አካላት ቢያዝበ ወሳኝ የሆኑ ባለድርሻ አካላት በሌሉበት ገዢው ፓርቲ በራሱ መንገድ አሻሽሎ በራሱ መንገድ ስልጣኑን ሊቀጥል እየፈለገ ስለ መሰሌን ነው የምንቃወመው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ስለ ሀገሪቱ ወቅታዊ ሁኔታና በተለይም የተራዘመውን የወቅቱን ምርጫ በተመለከተ በሰጡት መግለጫ ይህን ማብራሪያ ሰጥተው እንደነበረ አይዘነጋም። የማይተካ ሚና የሚጫወተው የህገ መንግስት ጉዳዮች አጣሪ ጉባኤ በዋነኛነት በገለልተኛ ባለሙያዎች የሚመራ ተቋም ነው። በሕገ መንግስቱ ይህን ጉባኤ የተመለከቱ ድንጋጌዎች ፍርድ ቤቶችን ከተመለከቱ ድንጋጌዎች ጋር አብረው የተቀመጡ ናቸው። ጉባኤው ወደ ፍርድ ቤትነት የተጠጋ ሕገ መንግስታዊ ተቋም ነው። ከዚህም በተጨማሪ የፌዴሬሽን ምክር ቤት የሚመራው በብልጽግና ፓርቲ አይደለም። ስለዚህ የትርጓሜው ሂደት በአንድ ፓርቲ ቁጥጥር ስር ያለ ነው ለማለት አይቻልም። የትርጓሜውን የውሳኔ ሀሳብ የሚያቀርበው በጠቅላይ ፍርድ ቤት ፕሬዝዳንትና በምክትል ፕሬዝዳንት የሚመራ ገለልተኛ አካል ነው። የህገ መንግስታዊ ትርጓሜ ስርዓታችን ወደፊት መሻሻል ቢኖርበት እንኳ ለህገ መንግስታዊነት ተገዥ አሁን ያለውን እና በህገ መንግስቱ የተደነገገውን ስርዓት አክብረን መሆን አለበት። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ያቀረባቸው የመፍትሄ ሀሳቦች የሚያተኩሩት ህጋዊ ወይም ህገ መንግስታዊ በሆኑ ዘዴዎች አይደለም። ከዚያ ይልቅ ፖለቲካዊ የጋራ መግባባትን በመፍጠር እስከ ምርጫው መዝለቅ ይቻላል በሚል ይመስላል። ስለዚህ እኛ ምንድን ነው ቁጭ ብሎ ኢትዮጵያ ውስጥ ሀምሳ ዓመት የሚሆን ሰላሳ ዓመት የሚሆን ምናልባት ላለፉት ሁለት ዓመታት የሚሆን ያሉትን መሰረታዊ ችግሮች እየተገናኘ የሚደራደር አቅጣጫን የሚያስይዝ የተስማማንባቸውን ነገሮችም ደግሞ ስራ ላይ የሚያውሉ ለምሳሌ ምርጫ ቦርድ አካባቢ ያሉትን ትሮች አልተፈቱ። ዝም ብለን እኮ ወደ ምርጫ ስንሄድ የነበረው ምርጫ ቦርድ በአሰራሪም በአካሄድም በመጨረሻ ላይ በተጨምሩት ህጎች ለምሳሌ ያልተስማማንባቸው ነገሮች አሉ። ግድ የግድ ግን ወደ ምርጫ እየተገፋን ነው። ለምሳሌ እንደዚህ አይነቱ መንግስትም ሆነ ተቃዋሚዎች ያሉበት አካል መወሰንም የሚችል አካል ዝም ብሎ ጠቅላይ ሚኒስትሩ በፈለገ ጊዜ እየጠራ ለግማሽ ቀን ለምን ቀን የሚያዋዩ አይነት ነገር ሳይሆን ባሉት መሰረታዊ አገልግሎት ችግሮች ላይ ተነጋግሮ የሚወስድ የተወሰነውን ደግሞ ስራ ላይ ለመዋል የሚመክር የሚቆጣጠር አይነት ነገር አካል ያስፈልጋል። መድረክን ያሳሰበው ሌላው ጉዳይ በሀገሪቱ ለዘመናት የተንሰራፋው የሰው ልጅ መብቶች ጥሰት፣ የዲሞክራሲ መብቶች መረገጥና ብልሹ አስተዳደር እንዲሁም በአንጻሩ ከቅርብ ጊዜ ወዲህ ደግሞ የፓርቲና መንግስት መዋቅሮች አለመለያየት ያስከተሏቸው ችግሮች እንደሆኑ ሰነዱ ዘርዝሯል። ፕሮፌሰር መረራም ጨምረውበታል። ሰው ማሰርና መፍታት በተለይ ሰፊ የሆነ ለውጥ አለ የተባለ የሰብአዊ መብት ረገጣል። ይህንን ምን አድርገ እናስቀራለን? ያውም ደግሞ መንግስት ድሩን ካለቀ በኋላ ቀጥሎ ይዛ ብለ ለአንድ ፓርቲ የመቶ አስር ሚሊዮን የኢትዮጵያ ህዝብን ህልውናና ጥቅሞችን ገለልተኛ በሆነ ምን በሆነ መንገድ ያከብርልናል ብለን በተለይ ላለፉት ሃምሳ ዓመታት ያለፍንበትን የፖለቲካ ውጣ ውረዶችን እያወቅን እንደገና መመለሴን ደግሞ የልጅ ጨዋታ መጫወቱን አንፈልግም። ስለዚህ መሰረታዊ የሆኑ የህግ ችግሮች አሉ፣ የሰብአዊ መብት ረገጣዎች አሉ፣ ተዝታ አካላት እንቅስቃሴ አለ። እነዚህ ነገሮች ላይ ገዢው ፓርቲን ጨምሮ የሚነጋገር እና የሚወስን ያን የወሰናቸውን ነገሮች ደግሞ ስራ ላይ ለመቆጣጠር የምንችልበት አካል ካልተፈጠረ በስተቀር አንድ ኢህአዴግ ዘመንም እና አቶ መለስ ሌላ ነገር ይላሉ መሬት ላይ የሚታየው ሌላ ነው። ከሕግ ውጭ ሰው አይታሰርም ይላሉ፣ ዓይናችን እያየ ሰው ይታሰራል። ከሕግ ውጭ ሰው አይገረፍም ይላሉ፣ ዓይናችን እያየ ይገረፋል። ከሕግ ውጭ ሰው አይገደልም ይላሉ፣ ዓይናችን እያየ ይገደላል። እነዚህ ነገሮች አነ ነገሮቹ ሊቀጥሉ ስጋታችን እንግዲህ ምንድን ነው? የተሳካ ዲሞክራሲያዊ ለውጥ እደግማለሁ፣ የተሳካ ዲሞክራሲያዊ ለውጥ ያስፈልጋታል ይሄ ያገር ወደፊት ለመሄድ ከጠቅላይ ሚኒስትር ጽሕፈት ቤት ለእነዚህና ለመሳሰሉ ጥያቄዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና ቀደም ሲል እንደተገለጸው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በሰጡት መግለጫ ያስተላለፉት መልእክት ከፊል መልስ ሊሆን የሚችል ይመስላል። በአጠቃላይ የሚኖረን የመፍትሄ ሀሳብ ሁላችንም በፍጹምነት የሚያረካ ባይሆንም ከሕግና ከሕገ መንግሥታዊነት ያልወጣ ሀገሪቱን ያለ መንግስት የማያስቀር፣ በቀጣይ ምርጫውን የማድረጊያ ጊዜውን አጭርና ምቹ የሚያደርግ፣ ኮቪድ አስራ ዘጠኝን ለመከላከል ያለንን አቅምና እድል የማያበላሽ፣ የህዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ፣ አካሄዱ ለወደፊቱ ሌሎች ችግሮችንም እንድንፈታ መንገድ የሚከፍት መሆን እንዳለበት መንግስት ያምናል። ለዚህም ነው ሕገ መንግስታዊ ትርጉም የገጠውንም ፈተና ከሌሎች በተሻለ መልኩ ይፈተዋል ብለን የምናምን ነው። ይህንንም በውይይት፣ በምክክር፣ በጥበብና በእውቀት ለኢትዮጵያና ለሕዝባችን የሚበጀውን ለማድረግ እንደ ወትሮ የሚጠበቅብን ሁሉ ለማድረግ ዝግጁ መሆናችን እየገለጽኩ መላው የኢትዮጵያ ሕዝብ ይህንን ጉዳይ በትጉትና በጥሞና እንዲከታተል አደራ ማለት እፈልጋለሁ። ባለፈው ሳምንት መንግስት ከደረሰበት የውሳኔ ምዕራፍ በኋላ የተለያዩ የፖለቲካ ድርጅቶች የየራሳቸውን የመፍትሄ ሀሳብ እየሰነዘሩ እንደሆነ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ